صفاء አቶ ዳንኤል አለማር በሜልበርን አውስትሬሊያ የጎጆ ካፌና ሬስቶራንት ባለቤት ነው። በቡናው ጣዕምና አቀራረቡም የጎጆ ካፌና ሬስቶራንት በሜልበርን 15 ምርጥ ካፌዎች አንዱ ሆኖ ለሽልማት ለመታጨት በቅቷል። በቅርቡም ድምቀትና ሞገስን ተላብሶ ለመረቃት የበቃው የዘጻት ኢትዮጵያውያን ወንጌላውያን ህብረት ህንፃ ሰሪ ኮሚቴ ሰብሳቢ ሆኖ የመንፈሳዊ አገልግሎቱን ድርሻ አበርክቷል ይህ የሆነው ግና ከሀገርና ህዝብ እቅፍ ወጥቶ ለኬንያ ስደት ተዳርጎ ሀገረ አውስትራሊያን መጠለያው ካደረገ በርካታ እንቁጣጣሾች መተው ሄደው ነው መነሻችንንም ከወልደትና እድገቱ የማድረጋችን አስባብ ያ ነው እሺ ካስሽ በጣም አመሰግናለሁ። ይህን እድል ስለሰጣችሁኝ እግዚአብሔር ይስጥልኝ። አዲስ አበባ ነው ልጅ ያደግኩት። ትንሽ እድሜ ላይ ሆኜ ወደ አያቴ ጋር ሄጄ ማድግ ያለው ወደ ቡታጀራ ወደሚባል ሰፈር፣ ወደ ጉራጌ ክልል ወደ ስምንት አመት እዛ ኖሬ ያለው። ከዛ በኋላም ሀገሬም ላይ እንደ ስደት በለው ወደ ናዝሬት እዛም ነበርኩኝ፣ ናዝሬት ለሁለት አመት አዳማ ውስጥ ኢትዮጵያ ያለውን ቢዝነስ ቤተሰብ ነው ያደግኩት። አጎቶቼ ጋ እንዲሁም ቤተሰቦቼ ጋ እናቴም በቢዝነስ ዙሪያ ነበረው ያሉት እነሱን እየረዳሁኝ እያገዝኩኝ ነበር። እንግዲህ ኢትዮጵያ ውስጥ በአጭር የነበረን ጊዜ ልጆኜ ነው ወደ ስደት የሚወጣሁት ከፋሚሊዎቼ ጋር እንዲሁም ወንድሞቼ፣ እናቴ አንድ ላይ ሆነን ነው በነጮቹ አቆጣጠር በዘጠና ዘጠኝ ኬንያ የገባ ነው። ኬንያ ለአምስት ዓመት ያህል እኔ እዛ ሆኝ ያለው ከቤተሰቦች ጋር ከናይንቲ ናይን እስከ ኤንድ ኦፍ ቱ ታውዘንድ ትሪ ኦልሞስት ቱ ታውዘንድ ፎር ላይ ወደዚህ የገባሁት በዛን ጊዜ ነው። የስደት ህይወት ከሀገር ቤት ህይወት የተለየ ነው። በተለይ በባዕድ ሀገር ኑሮ መግፋት ቀላል ነገር አይደለም እና እንደ ብዙ ስደተኞች ያንተና የቤተሰቦችስ የስደት ህይወት ምን ይመስል ነበር? ምን መልካም፣ ምን ፈታኝ ጉዳዮች ገጥመዋችሁ ነበር እዛ ባላችሁበት ጊዜ? ኬንያ በጣም ብዙ ትዝታ ጥሩ ነገር አለኝ እንዲሁም ደግሞ መጥፎ የሆኑም ነገሮች አሉት። ከመልካም ጎኑ ብነሳ ኬንያ በለኔ በጣም ትልቅ ያስተማረኝ ሀገር ነው ብዙ ጊዜ ሼፕ እንደሆነ ያደረገኝ እንዲሁም ቲኔጅ በሆንኩበት ጊዜ ነው እዛ የገባሁት የነበረው እና ብዙ ነገር የተማርኩበት ደግሞም እንደፈለግኩ መውጣትም የማልችልበት ወረቀት ካሌለ የስደት የኬንያ ኑሮ በጣም ከባድ ነበር። ከወጣው ፖሊስ ይዛል እንዲሁም ደግሞ እስር ቤትም ያየሁበትም ምድር የመጀመሪያ ዛ ነው የታሰርኩት። እዛም ታስሬ ለተወሰነ ቀናቶች እንዲሁም በተለያዩ ጊዜዎች እያሰሩኝ ይወጣ ነበር። ወንጀል ላይ ምናም ተሳትፌ ሳይሆን፣ በቃ ዶክሜንት ካሌለ፣ ገንዘብ ካሌለ ፖሊሶቹ እንደዛ የማሰቃየት ስራ ይሰሩ ነበር። ሌላው በጣም የኬንያ ህዝብ በጣም በጣም በጣም በጣም ጥሩ ህዝብ ናቸው። እንደ ብዙ አበሾች ብዙ ወገኖቻችን ህይወታቸው ያተረፉበት ብዙ ባለስልጣን የነበሩ የኖሩበት ብዙ ከፍታ የነበራቸው ሰዎች ዝቅታም ያዩበት እንዲሁም ደግሞ ብዙ አባቶች ምክር ያየሁበት ከብዙ ነገር ላይ የነበሩ ከብዙ ስልጣን ውስጥ የነበሩ ዝቅ ብለው ወርደው እንግዲህ በአንድ ክፍል ውስጥ ኖሮ ያለውን ታሪካቸውን ሁሉ እሱን ያሳዩን ነበር። እንዲሁም ደግሞ መንፈሳዊ ህይወት በተመለከተ በጣም ጥሩ ነገር የነበረን ነገር ነበር። በጣም መንፈሳዊ የነበረው የባይብል ስቴዲ የእግዚአብሔር ነገር የምናነብበት የምናውቅበት ብዙ ነገሮቻችን ብዙ ነገር የተለወጠበት ምድር ነው እና በዚህ በጣም ደስ ይለኛል። ሌላው ደግሞ ካምፕ ነበር፣ ካኩማ ካምፕ እዛም ገብቼ የነበረኝን ማንዴት የካኩማ ካምፕ ነበር። እዛም ገብቼ ያለውን ነገር ከሰዎቹ ጋር አብዛኛው ያሉት የመንግስት ባለስልጣናት የነበሩ በብዙ መንገድ ያለፉ ሰዎች ነበሩና ህይወትን በጥቅሉ ምን እንደሚመስል የተማርኩበት ያየሁበት፣ ማንኛውም ከፍታ ላይ ብትወጣ ዝቅታም እንዳለ ከዝቅታ ደግሞ ወደ ከፍታ መውጣትም እንደምትችል በዚህ ምድር ላይ ያለውን ነገር ምንም ሀብትም እውቀትም ምንም ምንም እንዳልሆነ እዛ ምድር ላይ ያየውበትን ነገር ነው። ሌላኛው ነገር ደግሞ ትልቁ የተማርኩበትን ነገር እዛው ምድር ላይ ከአኩማ ካምፕ ያቋቋመው አበሻው ኢትዮጵያዊ ነው እና በጣም ምድሩ በጣም አሸዋማ ምንም ዝናብ ያሌለው ደረቅ የሆነ ምድር ነው። እዛ ወስደው እንግዲህ ዩኤንኤችሲአር ካምፑን ያቋቋመበትን ነው እና በዛን ጊዜ ውስጥ ያንን ምድር እንደ ምድረ በዳ የነበረውን እንደ ለም አድርገው ከተማ አስመስለው አበሻው ከሀገሩ ሲወጣ ምን ያህል መስራት እንደሚችልና ምን ያህል መለወጥ እንደሚችል ያየሁበትም፣ እንዲሁም ትላልቅ ሆቴሎች ከፍተው እዛው ቦታ ላይ እንዳውም ዩኤንኤችሲአር ሰራተኞቹ በሙሉ እዛው ምግባቸው እንዲመገቡ ኮንትራት ወስደው ራሱ ቡክ አድርገው እንዴት እንደሚሰሩ ያየሁበትን ነገር ነው። በጣም የሚገርም በቃ መብራት ራሱ በእንትን ጄኔሬተር በፈረቃ ነው የሚመጣው። ውሃም ራሱ በዛው እንትን ነው እንትን የሚለው። የሰው ግን ያለው ደስታ እዛ ምድር ላይ ልብስ መልበስ የማይችሉ ምንም ያሌላቸው ሰዎች አስተምሮ ቱሩካ ነው የሚባለው ማህበረሰብ ያለውን ነገር ሁሉ አሰልጥኖ አበሻው ክርስቲያን እያደረገው ወንጌል እየሰበካቸው ብዙውን ሰው ብዙውን ልብስ እንዲለብሱ ያደረገ ያው የኢትዮጵያ ህዝብ ነው እዛ የሚኖረው እሱም አንዱ ያየሁትን ትልቅ ነገር ነው እና ዋናው መነሻዬ ለእኔ ትልቅ ለዛሬም መድረሻ የሆነው ብዙ ስንቅ የሰነኩበት የምለው እዛ የነበረኝ የስደት ህይወቴ ነው የእስር ቤት ህይወቱ ምን ይመስል ነበር? በተለይ በዛ በለጋ ወጣትነት እድሜ ለስር መዳረግ ለአንተ ማስደንጋጭ ለቤተሰብ አሳሳቢ ነውና፣ የእስር ቤቱ ህይወቱ በጣም ከባድ ነው። እስር ቤቱ ቡርቡሩ ላይ ፓንጋኒ የሚባል እስር ቤት አለ። ሁለቱም በተለያየ ጊዜ እዛ የታሰርኩበት ሁኔታ ላይ ነው ያለው እና ከዛ ሲወስዱኝ ከመኪና ላይ ነው ያወረዱኝ። ፖሊሶቹ እኔና እናቴ ወደ ገበያ ሄደን ከዛ ወደ ሰፈር ወደ ቤት ለመመለስ እንትን ብለን ይሄ እንደ ሚኒባስ ያለ እንትን ነው። ከዛ ነው እንዴት እንዳወረደኝ አላውቅም። አንጠልጥሎ ነው ያወረደኝ። አውርዶ ቀጥታ መኪና ውስጥ ነው የከተተኝ እና እናቴን እየተከተለች ታለቅስ ነበር ይዛኔ ማለት የት እንደሚወስዱኝ አታውቅም። ምንም ያደረግኩትም ነገር የለም። ምንም የጠየቁኝም ነገር የለም። እዛ ወሰዱኝ እና ከዛ ፓንጋኔ የሚባለው እስር ቤት ውስጥ አስገቡኝ። እዛ ካስገቡኝ በኋላ በጣም የተጨናነቀ በጣም ብዙ እስረኛ ያለበት ቤት ነው፣ አስገቡኝ እዛ እዛ ሲገባ በጣም ሁኔታው በጣም ሰው የሚያድርበትና የሚኖርበት አይመስልም። በቃ እንዴት ሰው እዚህ ያድራል እዚህ እንዴት ነው የሚኮ ነው እያልኩኝ ነበር። እና ከዛ የታሰሩ ሌሎች ኬንያንሶች ነበሩ። ከዛ በኋላ ልክ ስገባ በደንብ እኔን ተቀበሉኝ። እና ና እዚህ ቁጭበን ምናምን አሉኝ አንድ አበሻ ያለሁት እኔ ነኝ። እና ከየት ነው? ኢትዮጵያዊ ነኝ። ከዛ እነዛ እንዳጋጣሚ ራስታዎች ምናምን ነበሩ። ና የሀይለስላሴ ቤተሰብ ነው እና በፍጹም እዚህ ጋር መሆን አይገባውም እና በጥም እንዳትነኩት ብለው እነሱ እንግዲህ በዛ መንገድ እኔም ቦታ ሰጥተውኝ እኔን ጠብቀው ነበር እንትን የሚሉኝና እስከም እስከመውጣ ድረስ ምንም አይነት ነገር ሳይደርስብኝ እነዛ ሰዎች እግዚአብሔር አዟቸው እንዲህ እንግዲህ በሀይለስላሴ በኩል ይህን ሰርቪስን አግኝቻለሁ። ና ይህም አንድ እንትን ነው። ስወጣ ን በሚገርም ሁኔታ ነው የወጣሁት። ከዛ እናቴም ብዙ ሞክራለች። እዚህም ወንድሜ ፓስተር ግሩም አለ። እሱም ለማስፈታት ሌሊቱም በጣም ጥሩዋል እንደ አጋጣሚ የታሰርኩት የወሰዱኝ ሐሙስ ነበር። አርብ ሞከሩ። አርብ ካልተሳካ እንግዲህ ቅዳሜ፣ እሁድም ዝግ ነው እንግዲህ ሰኞ እንደዛ ለመሞከር እንትን አሉና አልተቻለም። ሁልሞስት ወደ አስር ቀን ነው የሚያህል ነው እዛ ያስቆዩኝ። ከዛ በኋላ በመሀል ነው አንዱ የባለስልጣን ልጅ ናት መሰለኝ መጥተው እዛ ታስራ። ከዛ በኋላ ጎን ለጎን ነው የሴቶቹም የወንዶቹም እስር ቤት ና ከዛ በኋላ አዋራች ምን ሆነ ነው ወንጀል ሰርተነው ነው የገባኸው ምናምን አለች። አይደለም እንደዚህ እንደዚህ ብሎ እንደዚህ እንደዚህ እሷ የሆነ ሰዓት ኃላፊ ብሎ ነው ያስገቧት። ልክ እሷ ስትወጣ በሰውየው አማካኝነት የኔም ስም ጠይቃኝ ስለነበረ ሰውየው ተጠራሁኝ በለሊት እና እቃህን ያዝ ብለው እቃዬን አምጥተው ሰጡኝ። ምንድን ነው የት ነው የሚሄደው ስላቸው በቃ ሰውየው ይፈልግሃል አሉ። ከዛ ሰውየው ለምንድን ነው የታሰርከው? ምን አርገ ነው አለኝ። እንደዚህ እንደዚህ በመታወቂያ ነው ያልኩት። ከዛ አሁን ያለህበት ቤት ታውቋለህ ወይ ብወስድ አለኝ። አዎ አልኩት። ከዛ እየነዳ እሱም እዛ ወሰደኝ። ና በእንደዚህ ነው እስር ቤት የሚተፈታሁት። የራሱ ሌላ ትልቅ ታሪክ ነው። አንድ ታምራዊ ነገር ነው። የኢትዮጵያ ታላቅነት ለአንተ እንኳን ኬንያ ስደት ቤት ድረስ ሄዶ ስም ጥሩ ሁኔታ እንድትያዝ ተደርገዋል። ለዛም ላይን ለአይነ ምስክርነት መብቃት ራሱን የቻለ ታሪክ ነው። የንግድ ቤተሰብ ነው የወጣኸው። በሀገር ቤትም እንደዚሁ አንተም ቤተሰብም በሙሉ ሳይንስ ሰሩ ነበር። ኬንያስ ያንን አልሞከራችሁም? በተለይ ካኮማ ውስጥ ያ ሁሉ እንቅስቃሴ በሚካሄድበት ጊዜ እዛ ላይ አልሞከርንም። በወቅቱ የስደት ኑሮ የአሜሪካን ፕሮሰስ ነበረን እና ሁላችንም እንሄዳለን ነገ ከነገወዲያ የሚል ተስፋ የያዘ ነገር ስለ ነበረ ብዙ እዛ ላይ የምንቆይም አልመሰለንም። የዚህን ያህል አመት እንቆያለን ብለን አልጠበቅንም። ምን ያህል ጊዜ ቆያቸው? ወደ አራት አመት ቆይተናል። ለዛ እኔ ሞክሬ ያለው የሰው ቤት ተቀጥሬ እንደዚህ ካፌን እሰራ ነበር። አንድ ታስረኛ መንገድ ላይ ነበረ ነበር እና እዛ ላይ ብዙ በጣም ጥሩ ሰዎች ናቸው። እዛ እየዋልኩኝ እዛ ሰርች እየገባው እዛ ትንሽ እንቀሳቀስ ነበር። የኬንያ ካፌ ቤት ነው። ወደዚህም ወደ ጎጆ ካፌ መራ ማለት ነው። እንደዛ ነው መንገዱን ሲጠርግልን። ከዛስ ከአራት ዓመት የኬንያ ስደት ህይወት ቆይታ በኋላ ወደ ሀገር አውስትራሊያ እንደምን መጣችሁ? ሁላችሁም በአንድ ላይ ወይስ በተናጠል? በተናጠል ነው የመጣ ነው። እኔ እኔ እናቴ ወደ አሜሪካን ሄደች። ወንድሞቼም ወደ አንደኛው ወደ ሳውዝ አፍሪካ ሄደ። አንደኛው ወደ ወደ ካናዳ ሄደ። ከሳውዝ አፍሪካ ደግሞ ሄደው ተመልሶ ወደ ካናዳ ሄደ። የኔው እዚህም ምድር ላይ የመጣሁት በጣም በሚገርም ሁኔታ ነው። ቅድም ያነሳሁል ፓስተር ግሩም፣ እሱ ባለቤቱ መጥታ ከዚህ ነው ሄደ ያገባችውና እኔ ደግሞ በብዙ ነገር በመንፈሳዊ ነገር ይረዳኝ የነበረ ሰው ነው እና ከዛ ባለቤቱን አቶ ወረቀትን እንዳጋጣሚ ጀስ በቃ የስደተኛ እንትን ካለ እኔ እልክልሃለሁ ብላኝ ክቤ እና እሷ ልካልኝ ነው። እኔ ብቻዬን ወደዚ የመጣሁት ትልቅ ነገር ነው። ታምር ላይ ታምር ተጨመረ። ከአቶ ዳንኤል አለማር ጋር ያካሄድነው ቃለ ምልልስ በዚሁ አላከተመም። በቀጣዩ ክፍለ ዝግጅታችን ዳንኤል ስለ ሀገር አውስትሬሊያ አዲስ የሕይወት ምዕራፉ ጅማሮና ሂደት ያወጋል። ከማህበረሰብ ለማህበረሰብ